በኢትዮጵያ በኬንያ እና በታንዛኒያ የሚገኙ ወጣቶች የኢንተርኔትና የስልክ አጠቃቀማቸው ምን ይመስላል በየሚኖሩበት አካባቢ የሚያገኙት አገልግሎትስ በሚሉ ጥያቄዎች ላይ እንዲወያዩ ሶስት እንግዶችን ጽዮን ጋብዛለች እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ ሜሮን እባላለሁ ከዳረሰላም ታንዛኒያ ነው ዮሐንስ እባላለሁ ከአዲስ አበባ ኢትዮጵያ ፋሲል ግርማ እባላለሁ ከናይሮቢ ኬንያ ሜሮን ኢንተርኔት እንዴት ነው የምትጠቀሚው ስልክ እንዴት ነው የምትጠቀሚው ታንዛኒያ ታንዛኒያ የተለያዩ ሰርቪስ ፕሮቫይደሮች አሉ። አንቺ የምትመርጭውን ሰርቪስ ፕሮቫይደር ትወስድና ፓኬጆች አሏቸው የቀኑ አላቸው ታላቸው የወር አላቸው። እኔ ሰው የወሩን አስጠባልሁኝ አልትም ወሩን ሙሉ አንድ አስገድ ከሆነ እስከ ሰላሳ ድረስ እጠቀማለሁ እያለ ምንም መቋረጥ ኢንተርኔት ስትጠቀሚ ገደብ አለው ገደብ ይሰጥሻል። ኢንተርኔት አጠቃቀምሽን በተመለከተ ነው ወይስ የፈለግሽውን ነገር ከፍተሽ ማየት ትችያለሽ? እንደ ፊልም ማየት ትችያለሽ ወይስ ስልክሽ ላይ ኢንተርኔትሽ ላይ በኢንተርኔትሽ ከፍተሽ ምንም አይነት ገደብ የለውም። አሁን የአንድ ወር ፓኬጅ ተገባሁኝ፣ እስከሚያልቅ ድረስ ቪዲዮ ላይበት ይችላለሁ፣ ዳውንሎድ ላደርግበት ይችላለሁ፣ የፈለግኩን ቁጥን ነገር ላደርግ ይችላለሁ። ምንም ዛሬ ሶስት ሰአት አስገብቼ ከሆነ የዛሬ ወር ኤግዛክት በዚህ ሰአት ሶስት ሰአት ላይ ያቆማል። እስከዛ ሰዓት ድረስ የፈለግኩትን ነገር አለ የፈለግኩት እንሰራ አለ ኢሜይል እንደፈለግኩ ጠቀማለው። ዩቲዩብ ላይ ገብቼ እንደፈለኩ ቪዲዮ ማየት ይችላለው፣ ዳውንሎድ ማድረግ ይችላለው። ላፕቶፕ አገናኞቼ እንደ ሆቶት መጠቀም ይችላለው። ሌላም ሰው የኔ ላፕቶፕ ሆነ የሌላ ሶስተኛም ሰው ቀትቼ መጠቀም ይችላለሁ። ያለምንም ገደብ ነው የምንጠቀመው። ፋሲልስ፣ እስቲ አንተ ኬንያ እንዴት ነው የምጠቀመው? እዚህ አራት የስልክ አገልግሎት ሰጪ ድርጅቶች አሉ ሳፋሪኮም፣ ኤርቴል፣ ኦሬንጅ እና ዩ የሚባሉ የስልክ አገልግሎት ሰጪዎች አሉ። ሁሉም ደግሞ የኢንተርኔት አገልግሎትም አብረው ይሰጣሉ። ትልቅ ውድድር አለ በመካከላቸው እና ለተጠቃሚው የተሻለ አገልግሎት ለመስጠት የተሻለ የአየር ሰዓት እና የተሻለ የኢንተርኔት ካፓሲቲ አገልግሎት ለመስጠት ስለሚወዳደሩ ተጠቃሚው ጥሩ አገልግሎት ያገኛል። በወር ምንድን ነው የምትጠቀመው አንተ? ኢንተርኔትና ስልክ እንዴት ነው የምትጠቀመው? እኔ ከሁለት አገልግሎት ሰጪዎች ነው የምጠቀመው፣ ከሳፋሪኮምና ኤርቴል ይጠቀማለሁን። ኢንተርኔት ደግሞ ሌላ ራሱን የቻለ ኢንተርኔት አገልግሎት መስጠጪ እና የቴሌቪዥን አገልግሎት የሚሰጥ ዙኩም ይባላል። የዋይፋይ ቤት የሚጠቀመው እሱን ነው። ከዛ በተጨማሪ ግን ሞባይሌ ላይ የሁለቱንም የኤርቴልንም የሳፋሪኮምንም እንዳስፈለገኝ ሁኔታ እያቀያየር ትጠቀማለ። እያጠፋህ እያበራህ ነው ኢንተርኔት የምትጠቀመው፣ ወይስ ያልተገደበ የኢንተርኔት አጠቃቀም ነው ያለ ልክ እንደ ታንዛኒያ? አሁን ታንዛኒያ ሜሮን ያለችን ወሩ ሙሉ አንዴ ካስገባው ያልተገደበ የኢንተርኔት አገልግሎት አለን አለች። ኬንያስ እንዴት ነው? ከሞላ ጎደል ሜሮን የገለጸችውን አይነት ቢሆንም የምፈልገውን ያህል የኢንተርኔት መጠን በስልከ ይገዛለሁኝ ና ማጥፋት ማብራት የሚባል ነገር አያስፈልገኝም። ከተጠቀምኩ በኋላ ያ ካለቀ እንደ አዲስ ገዝቼ ይጠቀማል። ዮሐንስ፣ የኢትዮጵያን ሁኔታ ንገረን እስቲ፣ እንዴት ነው ኢንተርኔት የምትጠቀመው? እዚህ ኢትዮጵያ ውስጥ አንድ የቴሌኮም ካምፓኒ ብቻ ነው ያለው ኢትዮ ቴሌኮም የሚባል ከእነሱ ነው የምጠቀመው። ያው ሌላም አማራጭ የለም። በምጠቀመው እኔ አሁን የኢንተርኔት ፓኬጅ ያላቸው ፍሪ ጂ ኢንተርኔት ያው በሳይዙ አንድ ጂቢ፣ ሁለት ጂቢ፣ ሶስት ጂቢ እየተባለ የሚሰጥ ሳይዝ አለ በሱ ሳይዝ መሰረት ነው የምንከፍለው፣ በዳውንሎድ መጠኑ ማለት ነው። ለምሳሌ የምጠቀመው አራት ጂቢ ኢንተርኔት አለ። በወር አንድ ሺህ ብር ነው የምከፍለው። እሱንም አብቃቅቼ በጥንቃቄ የምጠቀም ከሆነ ነው እንጂ ቁጭ ብዬ ብጠቀምበት በአንድ ቀንም በሁለት ቀንም ልጨርሰው ችላለሁ። የአራት ጂቢ ፍላሽ ዲስክ ወይም አንድ አምስት አምስት ስድስት ሲዲ የሚሆን ፋይል በፊልም ብንመነዝረው አንድ አራት አምስት ፊልም እንደማለት ነው መሰለኝ ካልተሳታኩኝ፣ ግን ግራም መሰሰቀኝ የሚጫነውም የሚወርደውም የሚላካውም ኢሜል የምትቀበዩም ኢሜል ማህበራዊ ድረገጽ ላይ የምታጠፊው ጊዜ የምታዳምጩ ሙዚቃ ዜናው ሁሉ ተደማምሮ አራት ጂቢ ከሞላ ይቆማል። ያ ማለት አንድ ድረገጽ ላይ ብቻ ራሱ አራት ጂቢ የሚሆን ነገር አታገኝም ማለት አይደለም። ጫም ያለ መጽሐፍ ራሱ ላውርግ ብቲ አራት ጂቢ የሚሞላበት አጋጣሚ ይኖራል። ከዛ በተረፈ ስልክ አጠቃቀሜ ያው ከራሱ ከኢትዮ ቴሌኮም ነው የምጠቀመው። አቆጣጠሩ በደቂቃ ነው የሚቆጥረው። በመጣበት ስልክ ላይ ኢንተርኔትም ሆን አድርገን ስንጠቀም እንደዛው በዳውንሎድ ነው የሚቆጥረው ስለዛ ኢንተርኔቱን አጥፍቶ መጠበቅ አለ። የተወሰነ ነው አጠቃቀማችን። ከፈልከው መጠን ሀያ አራት ሰዓት ያልተገደበ የኢንተርኔትና የስልክ አገልግሎት ያልተገደበ የቴክስት መሴጅ እና የሚያገር ውስጥ ጥሪዎች አሉ። ያልተገደበ ለስልክ ሳይሆን ለኢንተርኔት አለ። ለስልክ በመስመር አብስክራይብ አድርገሽ በስልክ ትጠቀሚያለሽ። በወር የምትከፊው አለ፣ እሱም በምትጠቀሚው ልክ ነው እንጂ የተገደበ ነው። ኢንተርኔት ጋር ስንመጣ ግን ያልተገደበ አገልግሎት የሚሰጡበት አጋጣሚ አለ። ከፍ ያለ እና በግለሰብ ደረጃ አቅም የማይፈቅደው አይነት ነው ገንዘቡም የሚጠየቀው ሜሮን፣ ስንት ብር ነው የምትከፍዩ? አሁን ኢንተርኔት የምትጠቀመው ሀያ አምስት ሺህ ታንዘኒያ ሽልንግ ማለት ወደ ኢትዮጵያ ስመነዝረው ሁለት መቶ ሀምሳ ብር ማለት ነው። ያልተገደበ ኢንተርኔት ትጠቀማለች። የመደወያ ግን አንድ ሺህ ደቂቃ የሚገዛው ለወሩ ሀምሳ ሺ ነው ሽልንግ ምከፍለ ሀምሳ ሺህ ታንዘኒያ ሽልንግ ማለት አምስት መቶ ብር ነው። አንድ ሺህ ደቂቃ ይሰጡሻል። ሀምሳ አምስት መቶ ብሩ አንድ ሺ ደቂቃ ለወር ሰጥሻል። እሱን ነው ሁሌ ማስገባና የምጠቀመው ወር ከወር አድር። ስለዚህ ሁለት መቶ ብር ኢንተርኔትና አምስት መቶ ሀምሳ ሰባት መቶ ሀምሳ በሰባት መቶ ሀምሳ ብር ስልክም ኢንተርኔትም ታገኛለሽ ወር። ዮሐንስ በደንብ አውርች በደንብ ኢንተርኔት ተጠቀም። ዮሐንስ ለሜሮን ጥያቄ አለ ከዚህ ጋር የተያያዘ ከኢትዮጵያ ጋር የተያያዘው አሁን እሷ ስትናገር የተሻለ ተጠቅሟ የምትፈልገውን ሁሉ አድርጋበት ኢንተርኔቱ ላይ እኔ እንዳልኩሽ ደግሞ የሶስት ደቂቃ የአራት ደቂቃ ቪዲዮዎችን መመልከት ብፈልግ በቀን ተሳቅቅ ጥያቄ ነው። እሱንም ወሩ ካለ ከማለቁ በፊት ሌላ ተጨማሪ ብር እንደምከፍል ስለማስብ በጥንቃቄና በመሳቀጥ ነው እንጂ እሱንም አንድ ወር የሚያደርሰኝ እንደ ልብ የሆኝበት አንድ ሺህ ብር ከፍያ ያለው ብዬ አይደለም ምልሽ። ልዩነቱ ሩቅ ለሩቅ ስለሆነ ለማቀራረብና ለመጠያየቅም አይመችም። በተጨማሪም አማራጭ ካምፓኒዎች ስለሌሉ እዛኛው ጋር ልሄድ ማለት አልችልም። እኔ እሷ ደግሞ እዛኛው ጋር ሊሄድ ማለት ትችላለች። ሁኔታው አንድ ስላልሆነ ልምዱም አንድ አይደለም። ግን እኛ ጋር የተለያዩ ሰርቪስ ፕሮቫይደሮች ስላሉ ለውድድቡም ስላለ አሁን ቅድም ናይሮቢ ልጅ እንዳለው እኛ ጋም ቮዳኮም አለ፣ ኤርቴል አለ፣ ቲጎ አለ፣ ቲሲ ማእተል ሲል ሚባል አለ፣ ስማይል አለ፣ ሀሎቴል አለ፣ ወደ ስድስት ሰባት ድርጅቶች አሉ። እኔ አሁን ሶስቱን እጠቀማለሁ። እናንተ ጋር አንድ ሰው ብቻ ስላለ፣ አዎ። ከሰዎቹ ጋር መገናኘቱን እስከፈለግሽ ድረስና ኢንተርኔትን ለተለያዩ የግልም ሆነ የሙያ ጥቅሞች ትጠቀመዋለሁ ብለሽ እስካሰብሽ ድረስ አማራጭ የለሽም። ዝም ብለሽ ባለው ነገር እሱን የምትከፊበትን አቅም ለማጠናከር ትሞክር ያለሽ እንጂ እዚህ ጋር ብለሽ አኩረፈሽ ሌላ ቦታ ለመሄድ ድሉም በሩም የለም። ፋሲል ለዮሐንስ ከናይሮቢ ጋር አንተ ካለህበት ጋር፣ ዮሐንስ ከገለጸው ጋር አነጻጽረህ ጠይቀው። ነገር አለ ትል ጠይቀው። ምፈልገው አንድ ነገር ትልቁ እድል እዚህ ያገኘውት ላይቭ ስትሪሚንግ ወይም ቀጥታ የሚተላለፉ ፕሮግራሞችን ኢንተርኔቱ ሳይዘገኝ መከታተል ይችላለሁኝ። በዚህ ላይ ቃት ለማውራትም በቪዲዮ ቻት ለማድረግም ቢሆን በጣም አመቺ ነው። ፍጥነቱ ጥሩ ነው። አንዴ ደግሞ አንሊሚትድ የሆነ ያልተገደበ ለወር ወይ ለሳምንት ከገዛሁኝ የኢንተርኔት አገልግሎቴ የቱንም ያህል ዳውንሎድ ባደርግ ላይቭ ስትሪሚንግ ብከታተል ቪዲዮ ባይ አይቋረጥም። እስከ ሳምንት እስከ ገዛው ጊዜ ድረስ ገደብ ድረስ ወይም ለአንድ ወር ከሆነ እስከ ወር ድረስ እንደዚያ አይነት አገልግሎት አሁን ተጀምረዋለሁ ኢትዮጵያ ውስጥ የሚለውን ያልተወሰነ አገልግሎት የሚባል አለ። ከፍለ አለገደብ የምትጠቀመው በዋይፋይን ለሰዎች የምታጋራው አይነት አገልግሎት አለ። እሱን ግን ለግለሰብ ለቤት ለቤት ጥቅም የሚሆን አይነት ነገር አይደለም። አንደኛ ገንዘቡንም አችለውም ብሩ በዛ ላይ ያልተገደበ መሆኑን ስታስብ እንግዲህ የተገደበው አራት ጂ በአንድ ሺህ ብር ከተሸጠልን ያልተገደበ ሲሆን ከፍ ይላል ብሩ እኔ ያው በቤተሰብ ደረጃ ስለምጠቀምበት ኮኔክሽኑን ዋጋውንም ለማጣራት አልሞከርኩም ግን ለንግድ ወይ ለቢሮ አገልግሎት ካልሆነ በስተቀረ ለቤት ቅም የሚሆን ነገር አይደለም። እሱ እዚህ ዋይፋይ ለግለሰብ ለቤተሰብ መያዝ በጣም የተለመደ ነው። እኔ እንኳን የቤት ውስጥ የራሴ ዋይፋይ ይኖረኛል። ከዛ ሩሜቶችም ሸር ያደርጋሉ። በኮምፒውተራችንም በሞባይላችንም ይጠቀማል። እያንዳንዱ ቤት በሚባል ደረጃ አብዛኛው የራሱ የሆነ ዋይፋይ አለው። ለመስሪያ ቤት ጠተም ግለሰብ የሚጠቀመው ነው። ዋጋውም ቤቱንም ያህል ውድ አይደለም፣ በጣም አነስተኛ ነው። ለምሳሌ እኔ የምጠቀመውን ብነግርህ ሶስት ሺ አምስት መቶ ሺሊንግ ነው። ሶስት ሺ ሶስት መቶ ሺሊንግ ወደ ሰባት መቶ ብር የሚደርስ ነው። በእርግጥ እዚህ ያለው የገንዘብ አጠቃቀምና አገር ቤት ያለው የገንዘብ አጠቃቀም በተወሰነ መልኩ ይለያል። እዚህ የገንዘብ እንቅስቃሴው ፈጣን ስለሆነ ገንዘብ የማግኘቱም እዛ የማጣቱም ል እንደዛው ነው። ዋይፋይ በግለሰብ ቤት መኖር ትልቅ ነገር አይደለም። ማንኛውም ሰው ሊኖረው የሚችለው ነገር ነው። አሁን እንዴት ነው? እየተለመደ ነው በየቤቱ እኛ በቤት ደረጃ እንግዲህ ትልቅ ነገር ሆኖ፣ ግን እየተጠቀም ነው አይደለም? ለግለሰብ እንደ አንድ ሰው አንድ ሺህ ብር በወር ለኢንተርኔት መድጌ በወር ስንት አግኝተህ ነው የሚለው እኮ ጥያቄ እመጣለሁ። ቀጥለው አንድ ሺህ ብር ብዙ ብር ነው። ለአንድ ሰው ደሞዝ ተብሎ ሊከፈለው የሚችል ገንዘብ ነው። ከሱ በላይ ከፍ ብለህ አራት ጂቢ በአንድ ሺህ ብር የተገደበ እየተጠቀም አንሊሚትድ እና ዋይፋይ ለሌሎች ማጋራት የምችልበት ሲሆን ብሩም ከፍ ይላል። እና አሁን እዚህ አንድ ሺህ ብር ማወጣ ከሆነ የራሴ የሆነ ዋይፋይ ይኖረኛል። እንደዚህ ሞባይልም ላይ የፈለግኩትን ያህል ዳታ ጭኜ ከወር እስከ ወር መጠቀም ይችላል። አንድ ሺህ ብር ለኢንተርኔት እና ለስልክ በጣም ብዙ ነው። እዚህ ሀገር ዋይፋይ ያስጠቅምሃል ከወር እስከ ወር ለስልክህም እንዲሁ ተጨማሪ የአየር ሰዓትና የኢንተርኔት ዳታ መግዛት በአንድን መግዛት ትችልበታለህ። አዎ እንግዲህ ምንድን ነው አሁን ሜሮን ያለችው እሱን ነው። ዮሐንስ አንድ ሺ ብር በወር ያለው ብዙ ነው። አንድ ሺ ብር በኢትዮጵያ የኑሮ ደረጃ ትንሹ እንኳን የደሞዝ መጠን አምስት መቶ ሰላሳ ብር አካባቢ ነው። ስለዚህ የኑሮ ደረጃቸው ዝቅ ያሉ ሰዎች ለምሳሌ የወር ገበያቸው ከአንድ ሺ ብር በታች የሆኑ ሰዎች የኢንተርኔት አጠቃቀም፣ በየሀገራችሁ ያለው ኢንተርኔት አጠቃቀም ምን ይመስላል? ከፋሲል ጀምር። እዚህ ከካርዶቹ ማየት ይቻላል። የአስር ሳንቲም ካርድ አለ፣ የሀያ ሳንቲም አለ። ከዛ የአምሳ ሺሊንግ የመቶ ሺሊንግ እያለ እስከ አንድ ሺህ ሺሊንግ ነው። ከዛ በኋላ የሚፈልግ ሰው ከአንድ ሺህ በላይ መሙላት ይችላል። እና እንደየ አቅማቸው ሞልተው ካርዱን መጠቀም ይችላሉ። አንዳንዴ ነጻ ዋይፋይ ማግኘት እድሉ የሰፋ ነው። በጋራ ጎረቤታሞች ሸር ያደርጋሉ ሙሉ ለሙሉ መክፈል የማይችሉ ከሆነ ስልክ ላይ ደግሞ በአቅማቸው እንዲሞኑ በሁሉም ስልክ አገልግሎት አቅራቢ ድርጅቶች ከአነስተኛ እስከ ከፍተኛ ድረስ የስልክ መሙያ ካርዶ ይችላሉ። ያንን መጠቀም ይችላሉ። ታንዛኒያ ስሜሮን ዝቅተኛ ሰው ደግሞ ሊሞላው የሚችለው የየቀኑ ፓኬጅ አለ። ለሀያ አራት ሰዓት ፓኬጆች አሉ። እሱም ሞልተው መጠቀም ይችላሉ።

እና ከኢትዮጵያ የተሻለ ይኖራል። ዮሐንስ እየሰማህ ነው? አለ አዎ እየሰማ ነው። እስቲ ዝቅተኛ የኑሮ ደረጃ ያላቸው የወር ገቢያቸው አጠቃላይ የወር ገቢያቸው ከአንድ ሺ በታች የሆኑ ኢትዮጵያኖች ኢንተርኔት የሚያገኙበት መንገድ ምን ይመስላል? ይመስለኛል እዚህ እንደ ቅንጦት ነው የሚቆጠረው። ሰው የመገናኘት ፍላጎት አለው። ዘመናዊነትም ስለሆነ ቴክኖሎጂም ስለሆነ እሱን ለመጠቀም ፍላጎትና ጉጉት እንዳለው በተለያየ መልኩ ትገነዘብያለች። ግን የአንድ ሺ ብር ገቢ ያለው ሰው ኢንተርኔት እንዴት ነው የሚጠቀመው ብሎ ለማወቅ በተለያየ መልኩ የገቢ መቀነስና የፍላጎት መጨመር የሚያያዙ ነገሮች ናቸው። የኢኮኖሚክስ ሀሳብ ነው። ገቢሽ ሲጨምር ፍላጎቶች ከፍ ይላል። ገቢሽ ዝቅ ባለ ቁጥር ደግሞ ወጪዎቹን እየቀነሱ ነው የሚትሄዱ እና ግን የአምስት ብር ካርድ፣ የአስር ብር ካርድ፣ የአስራ አምስት የሀያ አምስት እያለ የሚሄዱ ካርዶች አሉ። አማራጮች ለሞባይል ስልክ ላይ ኢንተርኔት መጠቀም ለሚፈልግ ሰው እነሱ እንደ አማራጭ ይሆናሉ። አምስት ብሩን ካርድ ብትሞይ ግን ስድስት ደቂቃ ስልክ ማውራት ማለት ነው። የአምስት ብር ካርድ ወይም ደግሞ አስራ አምስት የስሜት እንደማለት ነው። አሁን የከፍታና የዝቅታ ነገር ይመስላል ሳወራው። ግን የአንድ ሺ ብር ገቢ ያለው ሰው ኢንተርኔት የመጠቀም ፍላጎት ይኖረዋል ብለሽ አታስብ። በልቶበት ለእሱ የበክራ ይከፍሎ ለሱ ሳሙና ገዝቶ ለእሱ የጥርፍ ብሩሽ ገዝቶ አይሆንም። ስለዛ ፍላጎቱን ነው የሚገድበው። ኢንተርኔት ካፌዎች ታያቸዋለሽ ሪፍሬሽ እያደረጉ ይሞክራሉ። ያ ደግሞ ብሮድባንድ ስለሚሆን ብዙ ጊዜ ፍጥነቱም ጥሩ አይደለም ወይ ደግሞ ይቋረጣል። ኮኔክሽኑም፣ ትናንትና በአጋጣሚ ኢንተርኔት ካፌ ነበርኩኝ። ቪዲዮ ላወርድ አልሰራም አለ ነው አይሰራልኝ። ግን አስር ብር ነው አስራ አንድ ብር ከፍዬ ወጣሁ። እኔ አሁን የምጠቀመው ኢንተርኔትን ኮኔክት አድርጌ ዊንዶውስ ምንም አፕዴት እንዳያደርግብኝ አድርጌው ነው የሚሰቃው። ኦንላይን አፕዴተሮቹን ኦፍ ኦፍ አድርጌያቸው አጠፋፍቼ እቀመጣለሁ። ምክንያቱም አብዴት የሚያደርግ ከሆነ ለወሬ የገዛሁት ኢንተርኔት በአንድ ቀንም ሊያልቅብኝ ይችላል። ካለቀ በኋላ ደግሞ እየገዛው የምጠቀም ከሆነ የአምሳ ብር ካርድ የመቶ ብር ካርድ እየገዛ የምጠቀም ካልኩኝ ታሪፉ በጣም ነው ከፍ የሚለው። የመጀመሪያውን ፓኬጅ በቀላ አገልግሎት እንደምትጠቀሚው አልነበረም የሚሆነው። ሶስታችሁንም በጣም አመሰግናለሁ። ግን ምን ተረዳችሁ? አሁን እኔ የተረዳሁት ልንቀርስ። አዎ አንተ የተረዳኸውን ንገሪኝ። እኔ አሁን ብርድ ላይ ሆኜ ነው የማወራሽ እና የሚርገበገበው ለዛ ነው ውጭ ላይ ሆኜ በሰው ሀገር ቅንጥ ብዬ አንዳንዴ በ በሆኑ በተለያዩ አጋጣሚዎች ሀገር ውጭ ሲሆን የኢንተርኔቱ ፍጥነት ከሚማርኩች ነገሮች ይሄ አንድ። ሙዚቃ አለ ጊቭ ሚ ዋን ሪዝን የሚል የትሬሲ ቻፕማን ጊቭ ሚ ዋን ሪዝን ቱ ስቴይ የሚል እኔ እዛ ውጭ በሄድኩበት ለመቅረት ኢንተርኔቱን ሪዝን አድርጌ ሰጣቸው ነበር። ፋሲልስ፣ ምን የተረዳኸው ነገር አለ? ያው ምን ጊዜ ማነጻጸሪያችን ኢትዮጵያ ነው። ከዛ አንጻር በአነሰ ዋጋ የተሻለ አገልግሎት የኢንተርኔትና የስልክ አገልግሎት እያገኘው እንደሆነ ተገንዝብ ያለሁኝ ከዛ በተረፈ ኢትዮጵያ ውስጥ ያለው አገልግሎት በተወሰነ መልኩ ደካማ እንደሆነና የተሻለ አቅርቦት ቅረቡ እንደሚቻል በተለይ የግል የስልክና የኢንተርኔት አቅራቢ አገልግሎት በቂ ድርጅቶች ቢኖሩ የተሻለ አገልግሎት በዋና ከተማ ብቻ ሳይሆን በመላ ሀገሪቱ ሊሰጡ እንደሚችሉ ተገንዝቤያለሁ። ከውይይታችን የተረዳሁት ነገር ከኢትዮጵያ ጋር ያው የምናነጻጽረው ያው ያለንን ያለንበት ሀገር እንድናመሰግን አድርጎኛል። ኢትዮጵያ አንድ ሰርቪስ ፕሮቫይደር ብቻ ስላለ ነው። ከዛ በላይ ቢኖር ኮምፒቲሽንም ስለሚኖር አንዱ ከአንዱ ጋር ስለሚፎካከር የተሻለ ሰርቪስ ይሰጣል ብዬ አምናለሁ ዮሐንስ እንግዲህ አንተ ላይ ነው ኢትዮጵያ ያለኸው ላይ ነው ውድ ነው ተብሎ የተፈረደው እውነት ነው ሶስታችሁም ውጭ ነው እና ያላችሁት የጫሜ ቤትን ታውቃላችሁ አሁን ፈርሳል እና እየታደሰ ነገር ፈርሳል ጫሜ ቤት ይባላል እንደ እናት ጓዳ ነገር ነው ቤቱ በጣም ጣፋጭ ምግብ ነው የሚሰሩት ጋዛንት ነው እና ሞቷቸው አመስግነ ብላ ነው የሚሉት። እና እናንተም አመስግናችሁ ብሉ። ኢንተርኔቱን እኔም አመስግሜ አለው። ፋሲል ከናይሮቢ በጣም አመሰግናለሁኝ፣ ሜሮን ተስፋዬ ከታንዛኒያ፣ ዮሐንስ ሞላ ከኢትዮጵያ በጣም አመሰግናለሁ። እሱ እናመሰግናለን።